ጤና ይስጥልኝ አድማጮች እንደምን ሰነበታችሁ ሰሞኑን ኢትዮጵያውያን በማህበራዊ መገናኛ ዘዴዎች በስፋት ከተነጋገሩባቸው ርዕሰ ጉዳዮች መካከል የአዲስ አበባ ባላደራ ምክር ቤት ጠቅላይ ሚኒስትር አብይ አህመድ ጋዜጠኛና የሰብአዊ መብት ተሟጋች እስክንድር ነጋ እንዲሁም ፕሮፌሰር ብርሃኑ ነጋ የሰጧቸው አስተያየቶች በአዲስ አበባ በቅርስ የተመዘገቡ ጥንታዊ መኖሪያ ቤቶች በቡልዶዘር መፍረስ በዚህ ዝግጅት በጥቂቱ አስተያየቶቹን እንዳስሳለን መልካም ቆይታ አዲስ አበባን በተመለከተ አቋማችን ከጋዜጠኛና ከሰብአዊ መብት ተሟጋች እስክንድር ነጋ ጋር ተመሳሳይ ነው ለማለት ያህል ነው። ማንኛውም የከተማዋ ነዋሪ በህጋዊ መንገድ ለመደራጀት የሚያደርገውን ጥረት እደግፋለሁ። አቶ ይድነቃቸው መኮንን በፌስቡክ ገጻቸው ያስቀመጡት አስተያየት ነው። ሰሞኑን በተለይ መገናኛ ብዙሃን ሲቀባበለው የነበረው የጠቅላይ ሚኒስትር አብይ አህመድ ንግግር ደግሞ ሳታሸንፍ አሁን ባላደራ ባደራ እንደሚባል አይነት ጫዋታ የምትጫወት ከሆነ ግን ግልጽ የሆነ ጦርነት ውስጥ እንገባለን ማለት ነው። ይሄ መታወቃለሁ። ምክንያቱም ምክንያቱም ለምሳሌ አዲስ አበባ የሆነ ሺህ ሰብስቦ ባላደራ ካለ ኦሮሚያን በቃ ይሄ ኦዲፒ የሚባል የኛ መንግስት አይደለም፣ ፍላጎታችን ይሄን አይደለም፣ ባላደራ ነው፣ ተገንጥለናል ካለ ኢትዮጵያ አትኖርም። እንደዚህ አይነት ድራማ አያስፈልገንም። አንድ አመት ነው ምርጫ የቀረው። ፖለቲካ አቋም ያለው ሰው ቢፈልግ በግሉ ቢፈልግ በፓርቲ የፈለገውን አድርጎ ካሸነፈ ምንም ጥርጥር የለውም። ግልጽ ደብዳቤ ለክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በአሜሪካ ከምንገኝ የተቆርቋሪ ትውልድ ኢትዮጵያውያን ሲሉ አርባ ሁለት ኢትዮጵያውያን መልእክት አስተላለፉ። በዚሁ በማህበራዊ መገናኛ ዘዴዎች በእስክንድር ላይ የሚካሄደው ማስፈራራትና አላስፈላጊ ዛቻ በአስቸኳይ እንዲቆምና በዚህ የታወቀና ጨዋ ኢትዮጵያዊ ላይ አደጋ እንዳይደርስበት ትኩረት እንዲሰጡልን ድምጻችንን ለማሰማት ነው ይላል። በጣም ከብዙ ባጭሩ የደብዳቤው መልእክት ይዘት። ለዚሁ ደብዳቤ በዚሁ በማህበራዊ መገናኛ መልስ ደርሷል። ይድረስ ለአርባ ሁለቱ ዲያስፖራ አቤቱት አቅራቢዎች ግልጽ ደብዳቤ በሚል ርዕስ ለዶክተር አብይ የላካችሁትን ደብዳቤ ያየሁት እስክንድር በረጅሙ የትግል ዘመኑ ትልቅ ቦታ የደረሰና ከባድ ውለታ የዋለልን ለመሆኑ ማንም የሚያውቀው ሀቅ ነው። ያ ትላንት ነው። ዛሬ ላይ ቆመን ስናስተውል ግን ሕግን ጥሶ ተጻራሪ መንግስት ለመፍጠር መከጀልና ማቀድ በጭራሽ አይቻለውም። ይህንን መዋጥ የግድ ይላል እየመረርም ቢሆን የሚገርመኝ የእሱ ህገ ወጥነት ሳይሆን የእናንተው ምልጃ ነው የ100 ሚሊዮን ህዝብ መከራና በሳ መሸከሙ ሳያንሳቸው ለእስክንድርም ህይወት ዋስትና እንዲሰጣችሁም ጠይቃችኋል ይላል ነጻነት ኪዳኔ በፌስቡክ ባስቀመጡት አስተያየት እስክንድር ትናንት በብዕሩ ነው ያርበደበደው አሁንም በሐሳብ ልዕልና እንጂ ወጣቶችን ወዳላስፈላጊ ረብሻ የሚነዳ መደዴ አይደለም ብለዋል ይፍታይል አቤል የተባሉ በበኩላቸው በአደባባይ ገጀራ ይዞ የወጣን ዝም በሉ በሰላማዊ መንገድ የሚታገለውን የአዲስ አበባን ህዝብንና እስክንድርን ለማስፈራራት መሞከር ከአብይ አይጠበቅም ያሳፍራል። ያንን ሁሉ ጊዜ እንዳልደገፍ ነው ብለዋል። ዶክተር አብይ ባላደራ የተባለው ባልደራስ ከመሰብሰብ ውጪ ምን ችግር ፈጥሮ ነው እንደዚህ አይነት ጨዋታ አልፈለግም ያሉት? ሀሳብን መግለጽ ለማን ተችሎ ለማን ነው የማይቻለው? የለገጣፎ ቤት ሲፈርስ ያልሰማ ሰው አንድ አዳራሽ ውስጥ የነበረ ተሰብሳቢ እንዴት ተሰማ? ቦሌ ላይ ግጭት ለመፍጠር የሞከሩትን ለምን ማስጠንቀቂያ አልሰጡም? ለምን ሰው ገድሎ ከነመኪናው መኪናው የሚያቃጥሉትን አላስጠነቀቁም? 17 ባንክ ሲዘረፍ ድንጋይ ሚንጫና ሚስማር በሀገሪቱ መዲና እና ከተሞች ይዞ የሚወጣውን ለማስጠንቀቅ ለምን ዳር ዳር ተባለ? አይጥ በበላ ዳዋ ተመታ ነው ወይስ አይጥ ለሞቷ የድመት አፍንጫ ታሸታለች ነው ሲሉ ማይ ኢትዮጵያ የተባሉ የፌስቡክ ተከታታይ እንዲሁ አስተያየታቸውን አስቀምጠዋል። ኔጋሳ ኒሞና የተባሉ በበኩላቸው አብይ፣ በየእለቱ የሚወገዘው የሚሰደበው በእርግጥም እስከዛሬ ከነበሩት የተሻለ መሪ ስለሆነ ነው። የመናገር የመጻፍ የመደራጀት ነጻነት በረታይቶ በማይታወቅበት ሁኔታ ስለከፈተ ነው። ዛሬ ያገኘነው ነጻነት እስከዛሬ ያላየነውና ያለመድነው ሆኖ ነው አብይን ደካማ መሪ ያስመስለብን። የግንቦት ሰባት ሊቀመንበር ፕሮፌሰር ብርሃኑ ነጋ የጋዜጠኛ እስክንድር ነጋ የሚመራውን የአዲስ አበባ ሕዝብን ድምፅ ለማሰማት የሚንቀሳቀሰውን ባላደራ ትክክል አለመሆኑን በገዢው ኦሮሞ ብሮድካስቲንግ ኔትወርክ ኦቢኤን ቀርበው የሰጡት ቃለ ምልልስ የኢትዮጵያውያኑን የማህበራዊ መገናኛ ዘዴዎች አጨናንቋል። ፕሮፌሰር ብርሃኑ ነጋ ባላደራ ምናምን የሚባል ነገር ለእኔ ትክክል አይመስለኝም። አቶ ታከለ ይሄን የማሸጋገር ሂደት በሚመለከት በትክክል ያልሰራው ነገር አለ ከተባለ ሂስ ማቅረብ ጥሩ ነው አሉ። ማለታቸው የማህበራዊ መገናኛ ዘዴዎችን የተለያየ አስተያየት አወራውሯል። አቤል የተባሉ የፌስቡክ ተከታታይ አንድ እስክንድር ነጋ ከአምስት ጋንታ ጦር በላይ የሚፈራ መንግስትና ካድሬ ያለብሽ ሀገሬ ሙቀትሽ ገደለኝ እኮ ሲሉ ጽፈዋል ቃለ አጋኖን አስከትለው። ፕሮፌሰር ብርሃኑ ነጋ ወደ ቀድሞ ብቃቱ ተመልሷል። ሆደ ሰፊነትና ጫፍ አልባ ንግግር ናቸው የብርሃኑ የቀድሞ መታወቂያዎቹ፣ የአቤል ዋበላ አስተያየት ነው። ያኔ በ97 ብሎ ብሎ ሲያቅተው በማንኛውም መንገድ ወያኔን ማስወገድ አለብን አለ። ችግሩ አሁን አያድርገውና ባይሳካለት ምን ሊለን እንደሚችል ነው። አያድርስ የአብይ መንግስት ከተወቀሰም ሊወቀስ የሚገባው ህገወጥነትን ከመጠን በላይ መታገሱ ነው። መንግስት የሌለበት ሀገር እስኪመስል ጋጠወጥ አካሄድ ከመሄድ አልፎ ባላደራ መንግስት ነኝ እስከ ማለት እስኪደርስ ድረስ የአብይ መንግስት ትዕግስትን መርጧል። የትናንትናው የአብይ ቆምጨጭ ያለ ንግግር ባጭሩ ከዚህ በላይ ታገሰን ሀገር ሲፈርስ ቁጭ ብለን አናይም የሚል ወቅታዊና ተገቢ ንግግር ነው አሉ ፍራንክሊን ቤንጃሚን በአስተያየታቸው። አክቲቪስትና ጋዜጠኛ እስክንድር ነጋ በበኩሉ እኛ የፖለቲካ ፓርቲ አይደለንም። የፖለቲካ ስልጣንም አንፈልግም። ዋና ተግባራችን ለሚቀጥለው ምርጫ በአዲስ አበባ ዙሪያ ጥሩ አቋምና የነዋሪዎቿን መብት ያስጠብቃል ያልነውን ፓርቲ ህዝቡ እንዲመርጠው ግፊት ማድረግ ነው። አራት ነጥብ ሌላው የመገናኛ ዘዴ ተጠቃሚ ኢትዮጵያውያንን ክፉኛ ያስቆጣውና ያሳዘነው በአዲስ አበባ እየፈረሱ ያሉ በቅርስነት የተያዙ ጥንታዊ ቤቶች ናቸው። ቅርስን እየነጠቁ ስለ ኢትዮጵያ ማውራት ኃጢአት ነው። መጋቢት 17 ቀን ከቀኑ አምስት ሰዓት አካባቢ በፌዴራል ቤቶች ኮርፖሬሽን ታዘን ነው በሚሉ ማንነታቸው ያልታወቀ ግለሰቦች በቅርስነት የተመዘገበ ውብ የመኖሪያ ቤት ግብረ ህንፃ በዶዘር አፈረሱት ሲሉ በመገናኛ ብዙኃን ቁጣና ምሬታቸውን ከገለጹት መካከል ሰርጸ ፍሬ ስብሃት ይገኙበታል። ይህ የአዲስ አበባ ቀዳማዊ ዘመናዊ የመኖሪያ ቤት ግብረ ህንፃዎችን የሚያስታውሰን ውብ መኖሪያ ቤት የደጃዝማች አምዴ አበራ ካሳ ማለትም የልዑል ራስ ካሳ ኃይሉ የልጅ ልጅ መኖሪያ ቤት ነበረ። ከተገነባ ዘጠና ዓመታት በላይ ሆነው። ይህ ድንቅ በቅርስነት የተመዘገበ ቤት የበርካታ የፊልም ጥበብ ባለሙያዎችንና የሙዚቃ ቪዲዮ ፕሮዲሰሮችን ቀልብ የሳበ ብዙዎችም ቀረጻ ያካሄዱበት መኖሪያ ቤት ነበር። በቅርስነት የተመዘገበ ቤት እቤት እገነባለሁ በሚል የመንግስት ተቋም በዶዘር ፈረሰ። የፌዴራሉ ቤቶች ኮርፖሬሽን ለታሪክ ለቅርስና ለባህል ቅንጣት ታክል ኃላፊነት ሳይሰማው በዶዘር ያፈረሰው ቤት ከተማችን ልትኮራባቸው ከምትችላቸው በጥሩ ይዞታ ካሉ የቅርስ ቤቶች አንዱ የነበረ ነው። ልብ የሚሰብር ሐዘን ነው የተሰማኝ ብሏል። ሰር ጸፍሬ መርከቡ ኃይሉ ባስቀመጡት አስተያየታቸው የታሪክ ጠሎች ስራ ነው ሲሉ በቃል አጋኖ ቁጭታቸውን ገልጸዋል። ሌላው መዘይድ ራማቶ የተባሉ አዲስ ነገር ለመስራት አሮጌ ቢፈርስ ምን ችግር አለው? ደግሞ ለኢትዮጵያ አሮጌ ቤት መቸገራት አይደለም ፈረሰ ቢቃጠል እንኳን አያልቅም። ለነገር ካልሆነ ከመቶ አመት በላይ የሆነው ቤት ሞልቷል በየከተማው። ወይስ ዱባይ ሆነክ ነው የጻፍከው? እንዲህ ቅርስ ምናምን እያልክ ከፍ ከፍ የምታደርገው ለሞላ የቀበሌ ቤት አታካብድ፣ ሲሉ አስተያየታቸውን ጽፈዋል። ዘመድኩን ጌታሁን በበኩላቸው መረጃውን አለመያዝ ከተጠያቂነት አያድንም፣ በህግ ፊት ቀርቦ የሀገርን ቅርስ በማፍረስና በማጥፋት ወንጀል መጠየቅ አለበት ብለዋል። አዲስ አበባ በራሷ ትተዳደር የምንለው ይሄ ሁሉ ግፍ እንዳይፈጸም ነበር። እነዚህ ሰዎች በፍጥነት ከስልጣን ካልተወገዱ ኢትዮጵያን ያፈርሳሉ ሲሉ ሚሚ ሚሚ የተባሉ የፌስቡክ ተከታታይ እንዲሁም አስተያየታቸውን አስቀምጠዋል። ኢትዮ ይጉ ማን የተባሉ አዲስ አበባን እያስተዳደሩ የሚገኙት አዲስ አበባን የማያውቁ ሰዎች ናቸው የምንለው ለዚህ ነው ብለዋል።